የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ የካቲት 28 2014 ዓ ም ዝግጅታችን ጀመረ። ባለፈው ሳምንት የህዳሴ ግድብ ሰራተኞችን ጭኖ ወደ ግድቡ ሲጓዝ የነበረ የህዝብ ማመላለሻ አውቶቡስና በእጀባ ላይ የነበሩ የጸጥታ ሰራተኞች ላይ በታጣቂዎች ተፈጸመ በተባለ ጥቃት ሰዎች መገደላቸው ተገለጸ። ከበር ጦርነቶች ነበሩ። ከስምንት ሰዓት ተኩል ጀምሮ እስከ አልሙስ አስራ አንድ ተኩል ድረስ በነጋታው ጋ ሲድ በኋላ ቀብር ፈጽመናል። አስራ አምስት ሰው ነው የሞተው። የሰማችሁት ከጥቃቱ ማምለጣቸውን የተናገሩ አንድ የከባድ መኪና አሽከርካሪ ናቸው። ዝርዝሩ በአብይ ርዕሳችን ይቀርባል። በምስራቅ ወለጋ በደረሰ ጥቃት ሰዎች መገደላቸውንና ንብረት መውደሙን ነዋሪዎች ገልጸዋል። በዚህ ዙሪያም ዘገባ ይኖረናል። በዩክሬን እየደረሰ ባለው ጥቃት የስደተኞች ቁጥር እያሻቀበ መሄዱንም እንመለከታለን። እነዚህና ሌሎች ጥንቅሮች በምሽቱ ፕሮግራማችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጭ ች ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ። ኤልያስ አስማረ በቅንብሩ አብሮናል። በምስልና ድምፅ ቅንብር አሸናፊ ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ ሰዓት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ያስጥልኝ። እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ባለፈው ቅዳሜ የካቲት 26 2014 ዓ ም በፖሊስ ቁጥጥር ስር የዋሉት የባልደራስ እውነተኛ ዲሞክራሲ ፓርቲ አባላት ዛሬ ፍርድ ቤት ቀረቡ። ፖሊስ በቁጥጥር ስር የዋላቸው 33 የፓርቲው አባላት የካቲት 23 በተከበረው የአድዋ እና በየካቲት 26ቱ የካራማራ ድል በዓላት ላይ ሁከትና ብጥብጥ ለማስነሳት ሞክረዋል በሚል እንደጠረጠራቸው ለፍርድ ቤት ማሳወቁን የታሳሪዎቹ ጠበቃ ገልጠዋል። በጉዳዩ ላይ የፖሊስን ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ለዝርዝሩ፣ ኬኔዲ አባተ። ፖሊስ በቁጥጥር ስር ያዋላቸው ሰላሳ ሶስት የፓርቲው አባላት ፍርድ ቤት የቀረቡት በሁለት ቡድን ተከፍለው ሲሆን ጉዳያቸውም በአዲስ አበባ በሚገኙ ሁለት የተለያዩ ፍርድ ቤቶች በመታየት ላይ እንደሆነ ፓርቲው ጠቁሟል። ከእነዚህም ሰላሳ አንዱ እስረኞች በቀረቡበት ፍርድ ቤት የተገኙት የታሳሪዎቹ ጠበቃ ቤተ ማርያም አለማየሁ ስለ ዛሬው የፍርድ ቤት ውሎ እንዲህ አብራርተዋል። ሰላሳ አንዱ በልታ ፖሊስ መምሪያ ስር በሚገኘው ነው። ታስረው የሚገኘው በአዲስ አበባ ፖሊስ የደረጃ ፖሊስ መምሪያ ነው የሚባለው። ዛሬ ሰባት ቀርበው ነበረ ሰላሳ አንዱ ቀርበው ፖሊስ የጠየቀው ነገር ምንድን ነው? በየካቲት ሀያ ሶስት እና በየካቲት ሀያ ስድስት በነበረው ድል በዓል አከባበር ላይ ሁከትና ብጥብጥ ለማስነሳት ሞክረዋል በሚል ነው ለችሎቱ ያቀረበው በኋላ በዛ ክርክር ከተደረገ በኋላ በግራቀኝ መካከል በመጨረሻ ችሎቱ አስራ አራት ቀን የተጠየቀ ቢሆንም ለዚህ አራት ቀን ለቂ ነው በሚል ለመጋቢታችን ሺ አራት ዓመተ ምህረት ተለዋጭ ቀጠሮ ሰጥቶ ተለያይተናል። ከ33 የባልደራስ አባላት መካከል ጊዮርጊስ አካባቢ ወዳለው የአዲስ አበባ ፖሊስ ኮሚሽን የተወሰዱት ቢኒያም ታደሰ እና ሳሙኤል ዲሚትሪ ደግሞ አራዳ የመጀመሪያ ደረጃ ፍርድ ቤት መቅረባቸው ተገልጿል። ሁለቱ ግለሰቦች ከሌሎች 13 የአዲስ አበባ ወጣቶች ጋር ተደምረው ደረጃ ይበይን በሚል የክስ መዝገብ ችሎት ፊት መቅረባቸውን ባልደራስ ባወጣው መግለጫ አስታውቋል። በዚህ ጉዳይ ላይ የአዲስ አበባ ፖሊስን አስተያየት ለማግኘት ያደረግኩት ሙከራ ሊሳካልኝ አልቻለም። የኢትዮጵያ የጸጥታና ደህንነት የጋራ ግብረ ኃይል የባልደራስ አባላት በፖሊስ በተያዙበት ቀን የካቲት 26 ባወጣው መግለጫ አንዳንድ ሲል የገለጻቸው የፖለቲካ ፓርቲዎች፣ ቡድኖችና ግለሰቦች በአድዋ ድል በዓልና የካራማራ ድል በዓል ላይ በመገኘት በሀገራችን ብሔር ብሔረሰቦችና በሕዝብ መካከል ግጭት ለመቀስቀስ ሞክረዋል ያለ ሲሆን የጋራ ግብረ ኃይሉ ሕጋዊ እርምጃ እንደሚወስድም ገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ዩናይትድ ስቴትስ ጠቅላላ መጥኑ 250 ሜትሪክ ቶን የሚሆን ሰብዓዊ አቅርቦት ለዓለም አቀፉ የስደተኞች ድርጅት አይኦኤም ኢትዮጵያ ጽህፈት ቤትና ለኢትዮጵያ አደጋ ስጋት አስተዳደር ኮሚሽን ልትለግስ መሆኑ ተዘገበ። የእርዳታ አቅርቦቱ ዩናይትድ ስቴትስ በአማራና አፋር ክልሎች በቀጠለው ግጭት ለተጎዱ በአስር ሺዎች ለሚቆጠሩ ኢትዮጵያውያን አስቸኳይ ድጋፍ የምታደርገው ጥረት አካል መሆኑን ከአዲስ አበባ ዩናይትድ ስቴትስ ኤምባሲ ይፋ የተደረገው ዘገባ አመልክቷል። አምባሳደር ትሬሲ ጃኮብሰን የአደጋ ጊዜ አቅርቦቱን ለአይኦኤም የኢትዮጵያ ቢሮ ተጠባባቂ ኃላፊ ሚስተር ጂያን ዣኦ እና ለኢትዮጵያ የአደጋ ስጋት አስተዳደር ኮሚሽን ምክትል ኮሚሽነር ነሲቡ ሁሴን ከነገ በስቲያ ረቡዕ በሚከናወን የርክክብ ስነ ስርዓት እንደሚያስረክቡም ታውቋል። የሩሲያ ኃይሎች በዛሬው ዕለት ደቡባዊና ሰሜናዊ የዩክሬን ከተሞችን በቦምብ መደብደባቸው ተገለጠ። በኃይል ወደ ኬቭ ለመግባት ሳያቅዱ እንዳልቀሩ የዩክሬን ወታደራዊ ባለስልጣናት እየተናገሩ ነው። የዩክሬን የጦር ኃይሎች ጠቅላይ ኤታማዦር ሹም ሲናገሩም የሩሲያ ኃይሎች ትኩረት ኬቭን፣ ካርኬቭን፣ ቸርንሄቭን፣ ሱሚንና ሚኮላይቭን መክበብ ነው ብለዋል። ይህ በእንዲህ እንዳለ በዛሬ ሁለት የወጣ አንድ መግለጫ ሩሲያን ሲቪሎች ላይ የአየር ድብደባ በመፈጸምና በያዘቻቸው አካባቢዎችም ሰብአዊ ቀውስ በመፍጠር ዓለም አቀፍ የሰብአዊ ሕጎችን ጥሳለች ሲል ከሷል። በሌላ የዩክሬን ዜና ዓለም አቀፉ የስደተኞች ድርጅት አይኦኤም መንግስታት ከዩክሬን ግጭት ሸሽተው ወደ ጎረቤት ሀገሮች የሚያመሩ የሶስተኛ ሀገር ዜጎችን ከማግለል እንዲቆጠቡ ሲል አሳስቧል። የሊሳ ሽላይንም ዘገባ ሀብታሙ ስዩም እንደሚከተለው ያሰማናል። በተባበሩት መንግስታት የቅርብ ጊዜ ቆጠራ መሠረት ወደ 1 ነጥብ 4 ሚሊዮን ዩክሬናውያን ስደተኞች በፖላንድ፣ ሞልዶቫ፣ ሃንጋሪ እና ሌሎች የአውሮፓ ሀገራት ደርሰዋል። ከእነዚህ መካከል 78800 ያክሉ ከሦስተኛ ሀገራት የመጡ ሩሲያ ዩክሬንን በወረረችበት ወቅት ሠራተኞችና ተማሪዎች የነበሩ ናቸው። የተባበሩት መንግስታት የስደተኞች ድርጅት ቃል አቀባይ ፖል ዲለን እነዚህ የሌሎች ሀገራት ዜጎች ከግጭቱ ለማምለጥ ሲሞክሩ መድሎ እየደረሰባቸው እንደሆነ አስታውቀዋል። የእነዚህ ሰዎች እንግልት በእርግጥም በእጅጉ ያሳስበናል። በጉዟቸው ወቅት በዩክሬን ድንበር በኩልም ሆነ እና በሌሎች አገራት ድንበሮች ውስጥ በነኚህ ስደተኞች ላይ ያነጣጠሩ መድሎዎች፣ የጭካኔ ተግባራትና የሌሎች አገራት ዜጎችን ጠልነት መከሰቱን የሚያሳዩ የተጣሩ መረጃዎች ደርሰውናል። ዲለን አይ ኦ ኤም ክሶቹን በተመለከተ ከዩክሬንና ሌሎች ሀገራት ባለሥልጣናት ጋር መነጋገሩን አስታውቋል። መንግስታት መድሎው፣ የአካል ጥቃትና ሌሎች ጥፋቶችን እንዲመረምሩም ጥሪ አቅርበዋል። ከዚህ በተጨማሪ ሀገራት የሌሎች ሀገራት ዜጎችን ጨምሮ ከዚህ ግጭት ለሚሸሹ ሰዎች ሰብአዊ እንክብካቤ ማድረግን፣ ወደ ግዛታቸው እንዲገቡ መፍቀድንና መጠበቅን እንዲያረጋግጡ ጥሪ አቅርበዋል። ዲለን የዩክሬንን ለቀው የወጡት ስደተኞች ከ138 ሀገራት የመጡ መሆናቸውን አንስተው ለችግሩን ልባት መስጠት የተቋሙ የቀጣይ ሳምንታት ሥራ መሆኑን ተናግረዋል። የተባበሩት መንግስታት ድርጅት ዩክሬን ከሌሎች ሀገራት በምትዋሰንባቸው ድንበሮች ዙሪያ ያሉ የአስፈላጊ ድጋፍ ጥሪዎችን በፍጥነት ለመመለስ 350 ሚሊዮን ዶላር እንደሚያስፈልገው አስታውቀዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የሩሲያ ወረራ ከተጀመረ አንስቶ ከአንድ ሚሊዮን ተኩል በላይ ዩክሬናውያን ወደ ጎረቤት ሀገሮች መሰደዳቸው ተዘገበ። ይህ አውሮፓን ከሁለተኛው ዓለም ጦርነት በኋላ በፍጥነት የጨመረውን የከፍተኛ የስደተኞች ቀውስ እንድታስተናግድ ማድረጉም ተመልክቷል። ወረራው ከተጀመረ አንስቶ ከአንድ ሚሊዮን በላይ ዩክሬናውያን ወደ ፖላንድ ተሰደዋል። ይህ ከየትኛውም አገር ትልቁ አሃዝ መሆኑን የተነገረው ዩክሬናውያን እየተስተናገዱ ያሉት በአብዛኛው በአውሮፓውያኑ አጎራባቾቻቸው ነው። እስካሁን ድረስ ድንበር አቋርጦ የሚመጡትን እነኚህን ሁሉ ስፍር ቁጥር የሌላቸው ስደተኞች ፖላንድ ማስተናገድ መቻሏ አስደናቂ ሆኗል ተብሏል። ይሁን እንጂ በአስር ሺዎች የሚቆጠሩ ስደተኞች እየጎረፉ ባለበት ሁኔታ በዚህ እስከ መቼ ድረስ ትቀጥል ይሆን የሚለውም አሳሳቢ እየሆነ ነው። አድማጮች፣ የዚህ ዘገባ ሙሉ ዝርዝር በመጽሔቱ ክፍለ ጊዜ ይቀርባል። የደቡብ ኮሪያ ምርጫና ያልተወደዱ እጩዎቿ ደቡብ ኮሪያውያን ከነገ በስቲያ ረቡዕ አዲሱን ፕሬዝዳንታቸውን ለሚመርጡበት ምርጫ የተካሄደው ከፍተኛ የሙስና ውንጀላና መረር ያለ የእርስ በርስ ስም መጠፋፋት የተስተዋለበት የምረጡኝ ዘመቻ ተጠናቀቀ። ደቡብ ኮሪያ ከፍተኛ ቁጥር ያለው የወጣቶች ስራ አጥነት፣ ጣሪያ የነካ የቤት ዋጋ፣ የኮሮና ቫይረስ ወረርሽኝ ያስከተለው የምጣኔ ሀብት መዳከምን ጨምሮ አስቸኳይ ትኩረት የሚሹ ችግሮች እጥረት የለባትም ነው የተባለው። ይሁንና ለመራጩ ሕዝብ አንገብጋቢ ናቸው በተባሉት በነኚህ ርዕሰ ጉዳዮች ዙሪያ የነበሩ ክርክሮች በሁለቱ እጩዎች መካከል በታዩትና አንዱ ሌላውን ባጠለሹባቸው ታዛቢዎች ከዚህ በፊት ታይተውና ተሰምተው የማያውቁ ባሏቸው የበረቱ የእርስ በርስ ውንጀላዎች ተውጠዋል። የቅድመ ምርጫ ትንበያዎች እንዳሳዩት ከዲሞክራሲ አራማጆች ወገን እጩ ሆነው የቀረቡት የቀድሞ አገረ ገዢ ሊዤ ሙያንግና ከወግ አጥባቂው ወገን የሆኑት ተቀናቃኛቸው የቀድሞ አቃቢ ህግ ዩን ሱክ ዩል ከፍተኛ ትንቅንቅ በታየበት ምርጫ ተፎካካሪያቸውን በመምራት ላይ ናቸው። የፖለቲካ ተንታኝና ደራሲዋ ኪም ማንሃ እንዳሉት ከአሁን ቀደም ከተለመደው እና እጩዎች በነገሮች ላይ ባሏቸው የአመለካከት አሊያም የዓላማ ልዩነቶች ላይ ይደረጉ ከነበሩ ፍልሚያዎች ይልቅ የአሁኖቹ በግለሰቦች ላይ የተነጣጠሩ የማጥቂያ ስልቶች የበረከቱበት ነበር ብለዋል። በዚህም የተነሳ በአገሪቱ የምርጫ ዘመቻዎች ታሪክ ከመቼውም የከፋ ዘመቻ ተብሏል። ሁለቱም እጩዎች በእጅጉ የማይወደዱ መሆናቸውን ያመላከቱ የመራጭ አስተያየት ግምገማዎችን መሠረት ያደረጉ በርካታ የአገሪቱ መገናኛ ብዙሃን ምርጫውን የማይወደዱ እጩዎች ምርጫ ብለውታል። ይሁንና ከዋናው የምርጫ ቀን አስቀድሞ በሚደረጉ ምርጫዎች በድምፅ መስጫ ጣቢያዎች የታዩት ድምፃቸውን ለመስጠት የወጡ ሰዎች ለሰዓታት ተራቸውን ሲጠባበቁ የታዩባቸው ረጃጅም ሰልፎች ሁኔታው በምራጭ ተሳትፎ ላይ ተጽዕኖ ያለማድረጉን አመላክተዋል። በዚህ ምርጫ በመራጮች ዘንድ ተቀባይነት ያገኘው አስተሳሰብ ሌላኛው እጩ እንዳያሸንፍ ለማድረግ ወጥቶ ድምፅ መስጠት የሚለው ነው ሲሉ ዲሞክራሲ ሰዎች እርስ በርስ ባለመዋደዳቸው ድምፅ የሚሰጡበት የተባለው መጽሐፍ ደራሲና ተንታኛዋ ኪም አስረድተዋል። ሩሲያ በአንድ ቀን አምስት ሺህ የተቃውሞ ሰልፈኞችን አሰረች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዩክሬን ላይ የሚያደርጉትን ጥቃት በመቃወም ትላንት እሁድ በበርካታ ከተሞች አደባባይ ከወጡ ሩሲያውያን ውስጥ ከአምስት ሺህ በላይ የሚሆኑትን በቁጥጥር ስር በመዋል ክሬምሊን በዩክሬን ወታደራዊ ዘመቻ ላይ የሚሰነዘሩ ማናቸውም አይነት ተቃውሞዎችን ለመቆጣጠር የሚወስደውን እርምጃ አጠናክሯል። በተቃውሞው ወቅት የሚፈጸሙ ስርዓቶችን የሚከታተለው ኦቪዲ ኢንፎ የተባለውና በሰብአዊ ጉዳዮች ላይ ትኩረት ያደረጉ ዘገባዎች የሚያቀርበው የሩሲያ ገለልተኛ የሚዲያ ፕሮጀክት እንዳስታወቀው በትላንትና ዕለት በ60 የተለያዩ ከተሞች ውስጥ በተደረጉ የተቃውሞ ሰልፎች ከተሳተፉት ውስጥ ቁጥራቸው 5016 የሚደርሱ የተቃውሞ ሰልፈኞችን ፖሊስ በቁጥጥር ስር አውሏል። በቡድኑ ዘገባ መሰረትም ከዚህ ውስጥ 2394 የታሰሩት ሞስኮ ውስጥ ሲሆን፣ በቅዱስ ፒተርስበርግም 1253 ሰዎች ታስረዋል። ይህ አሃዝ በዚያች ሀገር በአንድ ቀን ውስጥ በተፈጸሙት ስርዓቶች ደረጃ ታይቶ የማይታወቅና ባለፈው ዓመት የተቃዋሚ መሪው አሌክሲ ናቫሊ በታሰረበት ወቅት በሀገሪቱ ተቀሰቀሰው የተቃውሞ ማዕበል ወቅት ከተፈጸሙት ስርዓቶችም በእጅጉ የላቀ መሆኑ ተዘግቧል። በተለያዩ ግዛቶች በሚገኙ ትናንሽ ከተሞች ውስጥም ተቃውሞ ሰልፎች ተካሂደዋል። በተያያዘ ሌላ ዜና የተቃዋሚው መሪው ናቫልኒ ከእስር ቤት ክፍሉ ሆኖ ባሰማው ጥሪ ሩሲያውያንን ጦርነቱን እንዲቃወሙ ጠይቋል። በርካታ የመብት ሙግት አራማጆችና አንቂዎች በስርዓት እርምጃዎች ወቅት በፖሊስ የተፈጸሙ የኃይል እርምጃዎችን የሚያሳዩ የቪዲዮ ምስሎችን በማህበራዊ መገናኛዎች ላይ አሰራጭተዋል። ፖሊሶች የኤሌክትሪክ ንዝረት የሚፈጥሩ መሳሪያዎችንም በሰልፈኞች ላይ ተጠቅመዋል ሲል ኦቪዲ ኢንፎ ዘግቧል። የተቃውሞ አድራጊዎች የእስር ቅጣት እንደሚጠብቃቸው የሚጠቁሙ ባለስልጣናት ማስጠንቀቂያዎች ቢሰሙም የጸረ ጦርነት ተቃውሞዎች ግን አልተቋረጡም። በክሬምሊን ላይ የሚሰነዘሩ ትችቶችን ለማፈን የተደረገ ነው በተባለ እርምጃ የሩሲያ ጦር ኃይሎችን የተመለከተ የሐሰት ዘገባ ያለውን ማሰራጨት እስከ 15 ዓመት የሚደርስ ስርዓት የሚያስቀጣ ሕግ ፑቲን ባለፈው አርብ ፈርሞ አጽድቀዋል። በዩክሬን ጦርነቱ ቢቀጣጠልም ማክሮን ፑቲን ላይ እስካሁን በር አልዘጉም። ሩሲያ ዩክሬንን ከወረረች ወዲህ አብዛኛው ዓለም ፕሬዚዳንት ቭላዲሚር ፑቲንን እያራቃቸው ቢሆንም ከአለም መሪዎች አንዱ ግን በተለይ ይህን አላደረጉም የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ከፕሬዚዳንት ፑቲን ጋር ሊነጋገሩ የሚችሉበት የግንኙነት መስመር ክፍት አድርገዋል ጦርነቱን ለመከላከል ያደረጉት ዲፕሎማሲያዊ ጥረት አልተሳካም ይሁን እንጂ ማክሮን ተስፋ አልቆረጡም በአውሮፓውያኑ የቀን አቆጣጠር ባለፈው የካቲት 24 የሩሲያ ኃይሎች ዩክሬንን ካጠቆ ወዲህ ብቻ ሁለቱ መሪዎች አራት ጊዜ በስልክ ተነጋግረዋል። የቅርብ ጊዜው የስልክ ጥሪያቸውም ትላንት ያደረጉት ነው። ንግግራቸውም በዩክሬን የኒውክሌር ጣቢያዎች ደህንነት ላይ ያተኮረ ነበር። ሆኖም በዩክሬን ለሚደርሰው የሰዎች ሞትና ውድመት ብሎም ጦርነቱ በአውሮፓ ላይ በሚያስከትለው መጠነ ሰፊ መዘዝ ተጠያቂው ፑቲን ብቻ መሆናቸውን ማክሮን ገና ከጅምሩ ግልጽ አድርገውላቸዋል። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ፣ መልካም ነው። አሉላን ለዜናዎቹ አመሰግናለሁ። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከአሜሪካ ድምጽ ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት የካቲት 28 2014 ዓ ም ዝግጅታችንን ነው እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ ሰዓት ቪኦኤ አማሃሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው የአብይ ርዕሳችን እንለፍ። ባለፈው ሳምንት የህዳሴ ግድብ ሰራተኞችን ጭኖ ወደ ግድቡ ሲጓዝ በነበረ የህዝብ ማመላለሻ አውቶቡስና በእጀባ ላይ በነበሩ የጸጥታ ኃይሎች ላይ በታጣቂዎች ተፈጸመ በተባለ ጥቃት አስራ አምስት ሰዎች መገደላቸውን ከጥቃቱ የተረፉ መሆናቸውን የተናገሩ ሰዎች ለአሜሪካ ድምጽ ገለጹ። ጥቃቱ የደረሰው የካቲት ሀያ ሶስት ሁለት ሺ አስራ አራት አመተ ምረት መሆኑንና ቦታውም ጉባ ወረዳ አይሲድ ንጹህ ቀበሌ አፍሪካ እርስ ሻ ልማት ተብሎ በሚጠራው አካባቢ እንደሆነ ከጥቃት የተረፉት አስረድተዋል። አስቴር ምስጋናው ዝርዝር አላት። ስሙ እንዲጠቀስ ያልፈለገ አንድ የከባድ መኪና አሽከርካሪ ለአሜሪካ ድምፅ እንደገለጸው በቤኒሻንጉል ጉምዝ ክልል ከማምቡክ ወደ ጉባ ወረዳ በመጓዝ ላይ እንዳሉ አይሲድ አካባቢ እየተቃረቡ ባሉበት ሰዓት አፍሪካ እርሻ ልማት በተባለ ቦታ ጥቃት እንደተከፈተባቸው ይናገራል። በጥቃቱ አስራ አምስት የሚሆኑ ሰዎች መሞታቸውን እና ቁጥራቸውን ያላወቃቸው የጸጥታ ኃይሎች መቁሰላቸውን ተናግሯል። ከባድ ጦርነቶች ነበሩ ጀምሮ እስከ አልሙስ አስራ አንድ ተኩል ድረስ በነጋታው ጋዜች ከመጣን በኋላ ቀብር ፈጽመናል። አስራ አምስት ሰው ነው የሞተው። አስራ አምስት ምን ሲቪል ናቸው ጸጥታ አካል አስራ ሶስት ሚሊተሪ ናቸው። አስራ ሁለት ከመከላከያ አንድ ከክልል ልዩ አማራ ክልል አንድ የግል ትራከሬ ሰፌር ከሲቪል እና አሁንም አንድ ተሳፋሪ ወረዳ መምር ሁለት ሲቪል ማለት ነው። ና ስራ ሶስት ሚሊሰሪ አስራ ነው። ሌላው በቦታው እንደነበር የሚናገረው ስሙን ለመጥቀስ ፈቃደኛ ያልሆነው የግድቡ ሰራተኛ የነበረውን ሁኔታ ሲገልጽ

መዳሚያ ለመሰቃት አልፈለም። ከየት ተነስታችሁ ነበር እየመጣችሁ የነበረው? ከግልገል ከግልገል በለስ ወዴት እየሄዳችሁ? ወደ ማንኩና ወደ ግደቡ ወደ ግደቡ። እና የት ቦታ ላይ ነበር ይሄ የተከሰተው? ፋብሪካ እርሻ ልማት አይሲልን ደርስ ሀያ ኪሎ ሜትር ማ እና ማን ናቸው ይህን ጥቃት ያደረሱት? ምስ የታወቅ ናቸው። ለ ስመኛ ሲጠቆስበት ሲገጥም ና እና ዞሮ ዞሮ ከባድ መሳሪያ መለቸው ስ ይዘው ሄዱትንም ይዘው ይደዋል። ከባድ ነበር እንግዲህ ምንድን ነው ይዘው የሄዱት? ፓትሮሉ ምናም ጉስታ ይዘውዳል፣ መሳሪያም ይዘውዳል። ስንት ሰው ሞተ? አስራ አምስት ሰው ነው ሰላማዊ ዜጋ፣ አንድ መምህር፣ አንድ ሾፌር፣ አንድ ረዳት ሞተ። አሁን አካባቢው ያለው ሁኔታ ምን ይመስላል? አካባቢ ሁኔታ ብቻ እንግዲህ ያስጠላ ነሳ ያለው ነገር መንግስት ድክነት ታወ ሁሉም የአይንማኞች ጥቃቱ ከተፈጸመበት የካቲት ሀያ ሶስት ሁለት ሺ አስራ አራት አመተ ምረት ጀምሮ ሌሊቱን በሙሉ ጫካ ውስጥ እንዳደሩና በማግስቱ ተጨማሪ የመንግስት ታጣቂዎች በቦታው በመድረሳቸው ወደ አካባቢያቸው መመለሳቸውን ተናግረዋል። እዛን ቀን እዛ ቦታ ላይ ነው ያደር ነው መንቀሳቀስ አልቻል ያለው የቀረው የመከላከያ ኃይል ቦታውን ይዞ ዳግም ጥቃት እንዳይደርስ

ደስ ብለናል። ኛ የግድቡ ሰራተኛ መሆናቸውን የገለጹልኝ ሶስተኛው አስተያየት ሰጪ መንገዱ አሁንም ልዩ ትኩረት ያስፈልገዋል ሲሉ ስጋታቸውን ገልጸዋል። ግድቡ ከአርባ ኪሎ ሜትር በኋላ ይዞ በቃ ጫካ ላይ ነው ባስ ሰራተኛው ሊቦጦ በቃ ለመውጣትና ከፍቃድ የሚመለስ እና የግድቡ ግዳ ግባት የሚያመላልሱ መኪኖች ሾፈሮች ላይ ነው እንግዲህ መንግስት ደግሞ በቃ በችግርተኝነት እንዴት እንደሚያየው ነገራ ደቅተ ነገር ነው። ማለት ሽፍታ እንደዚህ እያለ እየተባለ እንደሰማሽ እንግዲህ መኪና ከባድ መሳሪያ ያለች ከምናምን ይዘው ወደ ዋል በጣም ከባድ ነገር ነው። በጣም መንግስት ላይ አሁን መሳሪያ የጫካ ማርኮ የሚሄድ ከሆነ ማርኮ የሚሄድ ከሆነ በጣም በጉዳዩ ዙሪያ የቤኒሻንጉል ጉሙዝ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ መለስ በየንን በስልክ አግኝተናቸው የድርጅት ስብሰባ ላይ በመሆናቸው ምንም ነገር መናገር እንደማይፈልጉ ገልጸውልናል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ ብሔራዊ ምርጫ ቦርድ የኦሮሞ ነጻነት ግንባር ወይም ኦነግ ሊቀመንበር አቶ ዳዊት ኢብሳ ከእስር ከቤት ውስጥ እስር ነጻ እንዲለቀቁ ለፌዴራል ፖሊስ ኮሚሽንና ለብሔራዊ መረጃ ደህንነት አገልግሎት ደብዳቤ መጻፉን ፓርቲው አድንቋል። የፓርቲው ጊዜያዊ የህዝብ ግንኙነት ኃላፊ አቶ ለሚ ገመቹ ምርጫ ቦርድ ለመንግስት ጸጥታ አካል ደብዳቤ መጻፉ አንድ እርምጃ ነው ብለውታል። አቶ ዳውድ ኢብሳ ለ11 ወራት የመንቀሳቀስ መብታቸው ተገድቦ በቤት ውስጥ መቆየታቸው ከህግ አግባብ ውጪ ነው ሲል የምርጫ ቦርድ ባለፈው ሳምንት ለመንግስት ጸጥታ ኃይሎች በጻፈው ደብዳቤ አስታውቋል። ፀሐይ ዳምጠው ተጨማሪ አላት። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ የመንቀሳቀስ መብታቸው ተገድቦ፣ የመገናኛ መሳሪያዎች ተከልክለው፣ የቤት ውስጥ እስረኛ ሆነው ለአስራ አንድ ወራት መቆየታቸውን ፓርቲው ገልጸዋል። አቶ ለሚገመቹ የፓርቲው ግዛዊ የህዝብ ግንኙነት ኃላፊ ናቸው። አቶ ዳውድ ከቤታቸው እንዳይወጡ በመንግስት የጸጥታ ኃይሎች መከልከላቸውን ተናግረዋል። ከመጋቢት 24 2013 ጀምሮ የድርጅታችን ሊቀመንበር የሆኑት አቶ ዳውድ ኢብሳ ቤታቸው በቁም እስር ነው የሚገኙት። ለሰብአዊ መብት ተቋማት እንደዚሁም ለኢትዮጵያ ብሔራዊ ምርጫ ቦርድ በማግስቱ ስናስረዳ፣ በደብዳቤ ባገኘነው መድረኮች ሁሉ እየገለጽን የነበረው ማለት ነው። እሳቸውም ቤት ውስጥ ከታሰሩበት ወዲህ ቤታቸው ተሰብሮ የነበረውን የህጅ ስልክ እንደዚሁም ኮምፒውተሮች የተለያየ በቅጡ ሳይመዘገብ እንደ በጸጥታ አካላቱ እንደተወሰደ ከዛ የወጡ የድርጅቱ አባላት ወደ ሌላ ቦታ ተወስዶ ከታሰሩ ከነሱ ሰምተን በማግስቱ በመጋቢት ሀ አራት ማለቴ ነው በተለያየ ተቋማት አሁን ከላይ በጠራዋቸው ተቋማት በደብዳቤ አሳውቀነዋል ማለት ነው። የኢትዮጵያ ምርጫ ቦርድ ይካትት ሀያ አምስት ሁለት ሺ አስራ አራት በጻፈው ደብዳቤ ለፌዴራል ፖሊስ ኮሚሽን እና ለኢትዮጵያ ደህንነት መረብ አገልግሎት ኤጀንሲ እንደገለጸው የፓርቲው ሊቀመንበር ከመጋቢት ሀያ አራት ሁለት ሺ አስራ ሶስት ዓ.ም ጀምሮ የመንቀሳቀስ መብታቸው መገደቡ የህግ አግባብነት የለውም በማለት አስፍረዋል። እናም ሊቀመንበሩን በተመለከተ የፌዴራል መንግስት የጸጥታ ዘርፍ በዚህ ጉዳይ ዙሪያ መልስ እንዲሰጥና ገደቡ ከአቶ ዳውድ ኢብሳ እንዲነሳ ሲል ማሳሰቡ ይታወሳል። አቶ ለሚገመች አክለውም የኢትዮጵያ ምርጫ ቦርድ ደብዳቤ መጻፉ አንድ እርምጃ ነው ሲሉም ገልጸዋል። የተወሰደ እርምጃ ምንም እንኳን ብዘገይ የተወሰደው ደብዳቤ በተጠየቁ ተቋማትም ሆነ በሕዝብ ይፋ በተደረገው ደብዳቤው አንዳንድ መልካም አጋጣሚ እናየዋለን። እንደዚሁም ቦርዱ ቀጣይ የዚህ ሂደት ውጤቱ ምን ላይ እንደሆነ ለአገሪቱ ሕዝቦች እንደዚሁም ለዓለም አቀፍ ተቋማት እና ማህበረሰብ እንደሚያሳውቅ ተስፋ አድርገን እንጠብቀዋለን ማለት ነው። ምርጫ ቦርድ ሊቀመንበሩን በተመለከተ የጻፈው ደብዳቤ ላይ ከኢትዮጵያ ምርጫ ቦርድ፣ ከፌደራል ፖሊስ ኮሚሽን እና ከኢትዮጵያ ሰብአዊ መብቶች ኮሚሽን መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ተከታዩ ዘገባችን ወደ ምዕራብ ኦሮሚያ ይወስደናል። በምስራቅ ወለጋ ዞን ስሬ ወረዳ ነዋሪዎች የኢትዮጵያ መንግስት በአሸባሪነት በፈረጀው እና እራሳቸውን የኦሮሞ ነጻነት ጦር ብለው በሚጠሩ ታጣቂዎች የሚደርስባቸው ጥቃት መጨመሩን፣ ሰዎች መገደላቸውን፣ ንብረት መውደሙንና የተፈናቀሉ ሰዎችም ችግር ላይ መሆናቸውን ገለጹ። በተያያዘ ዜና ከሆሩ ጉድሩ ወለጋ አምሩ ወረዳ ሀረር ጃርሶ በሚባል ስፍራ ባለፈው ጥር ወር መጨረሻ ላይ ከህብረተሰቡ መካከል የጦር መሳሪያ የታጠቁ የአማራ ተወላጆች ስምንት ሰዎችን ገድለውብናል፣ ንብረታችንንም አቃጥለውብናል ሲሉ ለአሜሪካ ድምጽ ገልጸዋል። የፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ከበደ ዴሲሳ በበኩላቸው ሸኔ በማለት መንግስት የሚጠራቸው ታጣቂዎች በኦሮሚያ ውስጥ የሚኖሩ የሌሎች ብሔር ተወላጆች ላይ ጥቃት በመፈጸም የግጭቱን የብሔር መልክ ማስያዝ ይፈልጋሉ ሲሉ ምላሽ ሰጥተውናል። ጉዳዩን የተከታተለው ናኮር መልካ ተከታዩን ልኳል። በምስራቅ ወለጋ ዞን ስቡ ስሬ ወረዳ ወሊገልቴ ቀበሌ ረቡዕ የካቲት ሀያ ሶስት ሁለት ሺ አስራ አራት ዓመተ ምህረት ሁለት ሰዎች መንግስት ሸኔ በሚላቸውና ራሳቸውን የኦሮሞ ነጻነት ጦር በሚሉ ታጣቂዎች መገደላቸውን ነዋሪዎች ተናግረዋል። አቶ መሰለ ኃይሉ የተባሉ ግለሰብ ስለዚህ ሁኔታ ሲያብራሩ ወሊገልቴ ይባላል፣ ዲኒ ጎልባት ይባላል ቦታዋ የሆነ ሸኔ ይባላሉ ተነጥሎ ሲሄድ ያው ትናንት ወዲ ሁለት ሰዎች ሞቱ፣ የኛው ጎረቤቶች ማለት ነው፣ ገደሏቸው እዛ። አቶ መሰለ ከዚህ ቀደምም ጥራይ አምስት በሸማቂ ቡድኑ ከተገደሉ ሰዎች መካከል ዘመዶቻቸው እንደሚገኙ ተናግረዋል። በእርግጫ በዱላ እየመቱ ሰብስበው በማሳሪያ እያስፈራሩ እቤት ውስጥ ከተቱን፣ በቤት ውስጥ ተከተቱን፣ ወዲያ ሳለቀቁብና ሀያ አራት ከሆኑ ደግሞ አምስት ሰዓት ነው። ሆኑም ሀያ አምስት ቀን ነው። በቃ አስራ ሁለት ሰው እዛው ቀረ እንዳለው ወገናችን እዛው ቀረ። እኛንም ተሳት እየተሯሯን ወጣን ተሳት ውስጥ ማለት የእኔ ወንድም ልጅ የሁለት አጎቴ አንድ ነው ልጄ ወጥቶልኛ ውስጥ ሌላው ስማቸው እንዳይጠቀስ የጠየቁ ግለሰብ በዚህ ወቅት የተገደሉ ሰዎች ቁጥር ከሀያ እንደሚበልጥ ገልጸዋል። ያው መነሻ የሆነው ሸኔ ይባላል። ዛ በፊት አይዟችሁ ምንድነው እንዲነው እንዲነው እያሉ እየመከሩ ነ በኋላ ቤት እየተነሱ ሰውን መደብደብ መቀጥቀጥ እየዞሩ በዚህ በየቤት ማለት ነው። ከዛም በኋላ እንደና ሰው የሚሰረችው ሲወጣ መጣ ከሰለት ከብት መሸጥም አችልም፣ ህል መሸጥም አችልም፣ ራሱ ሰው ውጣ እያሉ ማሳደድ ያዙ። ውጭ መጠመቻ ላይ ደግሞ ያው ሳያታሰብ አንድ ቀን ወደ ኦሊዘን ቀበሌ ጎልባ የምትባል ልዩ ቦታ ማለት ጎልባ ሳያታሰብ አንድ ቀን ወደ በዚህም ምክንያት እርሳቸውና ከሰላሳ በላይ የሚሆኑ ሰዎች ስሬ ወደሚባለው የወረዳው ከተማ ገብተው ቤት ተከራይተውና በመስጅድና ቤተ ክርስቲያን ውስጥ ተጠልለው የኖሩ መሆናቸውን ገልጸው ጎልባ ከተባለው ስፍራ የተፈናቀሉ የአማራ ተወላጆች ቁጥር የበዛ መሆኑን ተናግረዋል። ምንም ነገር የለም። ከኪሳችን ያገኘነውን ነውን። ከዛ ውጭ አጣ፣ ያው እየለመን ከህዝብ ላይ ነው። በቀደም አስተዳደር ስፍራ አካደ ነበረ። ያው ለምነን ያገኘው ነገር ካሁን የሚሰጠው ለምነን ያገኘው ነገር ምንም የለን ወደ መጥ የሰጠን። በዚህ ዙሪያ ከዞኑ ጸጥታና አስተዳደር እንዲሁም ከፖሊስ ጽፈት ቤት መረጃ ለማግኘት ያደረግነው ጥረት አልተሳካም። የወረዳው ኮሚኒኬሽን ጽህፈት ቤት ኃላፊ መሆኑ የወረዳው አስተዳዳሪ በጉዳዩ ዙሪያ በስልክ ምላሽ ለመስጠት ፈቃደኛ ባለመሆናቸው ያደረግነው ጥረት አልተሳካም። በሌላ ዜና ከሆሮ ጉድሩ ወለጋ አሙር ወረዳ ሀረር ጃርሶ በሚባል ስፍራ በባለፈው ጥር ወር መጨረሻ ላይ የአማራ ታጣቂዎች ብለው በጠሯቸው ታጣቂዎች ምክንያት ከመኖሪያ ቀያቸው መፈናቀላቸውንና በአሁኑ ሰዓትም በችግር ላይ መሆናቸውን ገልጸዋል። ከአሙሩ ሀረር ጃርሶ ተፈናቅለው ኦቦራና አገምሳ በተባሉ የወረዳው ከተሞች ውስጥ የሚገኙት ተፈናቃዮች ቁጥር ከሁለት ሺህ እንደሚበልጥም ገልጸዋል። የመጣሁት ከሀረር ሲሆን አሁን በአሙሩ ወረዳ ሀረር ጃርሶ ቀበሌ ነዋሪ ነኝ። አምስት ቤተሰብን አስተዳድራለሁ። የአማርኛ ተናጋሪ የሆኑ ሰዎች መጥተው ከወፍጮ ቤቴ ወደ ውጭ አስወጥተውኝ ወፍጮ ላይ ፍራሽ አስቀምጠው አቃጠሉት። ከቤት ውስጥ አውጥተው ሞተሬንም አቃጠሉብኝ። ምክንያቱን አላውቅም። ይህንን ያደረጉት ግን በጉርብትና አብረውን ይኖሩ ከነበሩ ሰዎች መካከል ነው። ለምን ይህን ማድረግ እንደፈለጉም አላወቅኩም። በዚያው ቀን እናቴ፣ እህቴና ነፍሰ ጡር የነበረች ሌላ ሴትም ቤት ውስጥ ተቃጥለው ሕይወታቸው አልፏል። ከዚህ በፊት በሌላ ቦታ የሚኖሩ አማርኛ ተናጋሪዎች ኦነግ ሸኔ ከሚባሉ ታጣቂዎች ጋር ሲጋጩ የነበረ ቢሆንም በአካባቢያችን ግን እንዲህ አይነት ችግር ተፈጥሮ አያውቅም። በሰላም ነው አብረንን ስንኖር የነበረው። እንዲያውም አንድ የመቃብር መካል ላይ የሞቱብንን በጋራ ስንቀብር ነው የኖር ነው። አሁን ከአረር ጃርሶ የተፈናቀል ነው። ከሁለት ሺህ እንበልጣለን። በአባወራ ደግሞ ከ500 በላይ ነን ነው ያሉት። ከግለሰቡ ጋር ከተፈናቀሉ ሰዎች መካከል አንዲት ወይዘሮ በአሁኑ ጊዜ በኦቡራ ከተማ ውስጥ ከልጆቻቸው ጋር ከሰዎች እየለመኑ በሚያገኙት እርዳታ እየኖሩ እንደሚገኙ ተናግረዋል። ማልቤለኑቲ ገማገመን አድኳስንኑቲ በነሜቱ ልቡ ምኸኝ ታክሲ ስትከፈትብን ነው ነፍሳችንን ለማትረፍ የወጣ ነው ህይወቱ ያለፈም አለ። አሁን እንግዲህ በልመና እየኖርን ነው። በእጁ ገንዘብ የነበረውም የለም። ለምነን ነው የምንበላው። ልብስም የለንም። ከብርድ የተነሳ ህይወቱ ያለፈ ህፃንም አለው በእንዲህ አስከፊ ሁኔታ ውስጥ ነው ያለ ነው ነው ያሉት የአሙር ወረዳ ፖሊስ ምክትል ኃላፊ ኢንስፔክተር ወልተጂነ ሙምሳ። መንግስት ሸኔ በማለት የሚጠራው ታጣቂዎቹ ደግሞ ራሳቸውን የኦሮሞ ነጻነት ጦር ብለው በሚጠሩ ታጣቂዎች በአሙሩ ውስጥ የሚኖሩ የተለያዩ ብሄር ተወላጆች ላይ ባለፉት ጥቂት ዓመታት ውስጥ ጥቃት ሲፈጸም ቆይቷል ብለዋል። በተለይ ከባለፉት አምስት ወራት ወዲህ በጥቃቱ ሳቢያ የአማራ እና ኦሮሞ ተወላጆች መፈናቀላቸውን ገልጸው መንግስት ሁኔታውን ለማረጋጋትና እርቅ እንዲፈጠር እየሰራ ነው ብለዋል። ጥቃቱ የበቀል መልክም የነበረው በመሆኑ የታጠቁ የአማራ ተወላጆችን መልሰው የኦሮሞ ተወላጆች ላይ ተመሳሳይ ጥቃት ፈጽመዋል ሲሉ ተከታዩን ማብራሪያ ሰጥተዋል። ሸኔዎች የአማራ ተወላጆችን በመግደል ንብረታቸውን ሲዘርፉና ቤታቸውን ሲያቃጥሉ ነበር። እነርሱ ደግሞ ቤተሰቦቻቸውን ካሸሹ በኋላ ለመበቀል በወሰዱት እርምጃ ተመልሰው የኦሮሞ ተወላጆችን ገለዋል፣ ዘርፈዋል፣ ቤትም አቃጥለዋል። አሁን ግን መንግስት ሽማግሌ በማውጣት እርቅ እንዲፈጸም እና አካባቢው እንዲረጋጋ እየተደረገ ነው ብለዋል። የሆሮ ጉድሮ ወለጋ ዞን የብልጽግና ፓርቲ የፖለቲካ አደረጃጀት ኃላፊ ወይዘሮ ሙሉ ጉልቲ ከአእምሩ የገጠር ቀበሌዎች ተፈናቅለው የነበሩ ሰዎች በመንግስት ድጋፍ ወደ ቀያቸው እየተመለሱ ነው ቢሉም ከነዋሪዎች መካከል ድጋሚ ያነጋገርናቸው ግን አሁንም ምንም መፍትሄ እንዳልተሰጣቸው ተናግረዋል። መንግስት ወደ ቀያችሁ ተመለሱና ታርቃችሁ ኑሩ ቢለንም ንብረታችን በመውደሙና አሁንም ጥቃት ሊፈጸምብን ይችላል በሚል ስጋት ወደ ስፍራው ለመ መመለስ ተቸግረናል፣ ሲሉ ተናግረዋል። ከምስራቅ ወለጋ ስቡስሬ ወረዳና ከወሮ ጉድሩ አሙሩ ወረዳ ውስጥ የተፈናቀሉ በስልክ ያነጋገርናቸው የተፈናቀሉና በችግር ውስጥ እንደሚገኙ የገለጹልን ሰዎች ስለ መፍትሄውም የበኩላቸውን አስተያየት ሰጥተዋል። መፍትሄ የሚገኘው መከላከያ ገብቶ ቡሩሽን አድርጎ ያለውን ነገር የሚያስተካክልልን ተሆነ ንብረታችን የምናገኝ ተሆነ ሞትማን ወቶ ይህን ማቆም የሚችለው መንግስት መጀመሪያ የሰብአዊ ድጋፍ ቢያደርግልን ይህን ድርጊት የሚፈጽሙብንንም በህግ ቁጥጥር ስር ቢያውልና ተጠያቂ ቢያደርጋቸው ነው የምለው ነው ያሉት። በዚህ ዙሪያ የጸጥታና አስተዳደርና ኮሚኒኬሽንስ ቢሮ እንዲሁም ከፖሊስ ኮሚሽን ምላሽ ለማግኘት ያደረግነው ጥረት አልተሳካም። ነገር ግን የፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ አቶ ከበደ ደሲሳ በበኩላቸው ሸኔ በማለት መንግስት የሚጠራቸው ታጣቂዎች በኦሮሚያ ውስጥ የሚኖሩ የሌሎች የብሔር ተወላጆች ላይ ጥቃት በመፈጸም ግጭቱን የብሔር መልክ ማስያዝ ይፈልጋሉ ሲሉ ለቪኦኤ ጠቅለል ያለ ምላሽ ሰጥተዋል። አንዳንዴ የብሔር ግጭት መልክ እንዲኖረው ወይም ደግሞ እነዚህ ገዳይ ቡድኖች በተለይ በኦሮሞ ስ የሚንቀሳቀሱት ወገኖች ሌላ ብሔር እያጠቃን ነው የማለት መልክ እንዲይዝ ለማድረግ ካልና በስተቀር በመረጃ የተደገፈ ሌላ አማርኛ ተናጋሪ ታጣቂ ኃይሎች ገባት ከሌላ ክልል የሚባለው ድጋም ለማሰባሰብ የታሰባ ነው። ነገር ግን ምንድነው በተለያዩ አጋጣሚዎች በክልል የሚኖሩት የሌሎች ብሔሮች ጥቃት እንዲፈጸምባቸው ራሱ ሸን የሚባለው ጥቃት ፈጽሞባቸው የብሄር መልክ እንዲይዝ የማድረግ ሙከራ አለ። በዚህ ልክ ደግሞ አጸፋ አጸፋዊ ምላሽ እንወስዳለን ብሎ የሚመጋገቡ አይነት ፕሮፓጋንዳና እርምጃዎች አሉ። ይህንም በተለያዩ ጊዜያት መንግስትም ትኩረት ሰጥቶ መንገድ ለማስያዝ ሙከራ እየተደረገ ነው። ሚኒስትር ዴታው አክለውም መንግስት በሸማቂ ቡድኑ ላይ የህግ የበላይነትን ለማስከበር እርምጃ ይወስዳል ሲሉ ተናግረዋል። ለአሜሪካ ድምፅ ናኮር መልካ 干部。 ቀጣዩ ዘገባችን ደግሞ በኢትዮጵያ ውስጥ የሚገኙ ተፈናቃዮችን ጉዳይ ይዳስሳል። የተባበሩት መንግሥታት ድርጅት የስደተኞች ከፍተኛ ኮሚሽን ወይም ዩኤንኤችሲአር በሰሜን ኢትዮጵያው ጦርነት ምክንያት ቀያቸውን ጥለው ለተሰደዱ ከ16 ሚሊዮን በላይ ተፈናቃዮች መርጃ የሚውል የ205 ሚሊዮን ዶላር ድጋፍ እየተማጸነ ነው። ሊዛ ሽሌን ከጄኔፋ ያደረሰችን ዘገባ ቆንጅ ይታየ ታቀርበዋለች። ከ16 ወራት በፊት በትግራይ ክልል የተቀሰቀሰው ግጭት ወደ አጎራባቾቹ የአማራና የአፋር ክልሎች ተስፋፍቷል። በዚህም የተነሳ መኖሪያ ቀያቸውን ጥለው የተሰደዱት ከ2 ሚሊዮን የሚበልጡ ሰዎች ሰብአዊ ቀውስ ውስጥ ወድቀዋል። የሚበዙት የዚህ ሰብአዊ ቀውስ ሰለባዎች የሀገር ውስጥ ተፈናቃዮች መሆናቸውንና ቁጥራቸው ወደ 60 ሺህ የሚጠጉቱ ደግሞ ወደ ሱዳን የተሰደዱ መሆናቸውን ዩንኤችሲአር ይናገራል። ሁሉም አጣዳፊ እርዳታ የሚያስፈልጋቸው መሆናቸውን የዩኤን ኤችሲአር ቃል አቀባይ ሻቢያ ማንቱ ተናግረዋል። ጾታን መሰረት ያደረገ ጥቃት፣ የሰብአዊ መብት ረገጣ፣ የመጠለያና መሰረታዊ አገልግሎቶች እጦትና አጣዳፊ የምግብ ዋስትና ችግሮች እንዳሉ በስፋት ሪፖርቶች እየወጡ ባሉበት በዚህ ወቅት ሲቪሎች ለስደትና ለሀገር ውስጥ ተፈናቃይነት ተዳርገዋል። ኤርትራውያን ስደተኞች የተጠለሉባቸው በርካታ ካምፖችና የሰፈራ ጣቢያዎች ጥቃት ደርሶባቸዋል አሊያም ወድመዋል። በብዙ አስር ሺዎች የተቆጠሩ ተጨማሪ ሰዎች ለሀገር ውስጥ ተፈናቃይነት ተጋልጠዋል። የኢትዮጵያ መንግስት በትግራይ በህወሓት ላይ ሕግ የማስከበር ያለውን ወታደራዊ ዘመቻ ጥቅምት 25 2012 ዓ ም መክፈቱ የሚታወስ ነው። የተባበሩት መንግስታት ድርጅት እንዳለው ከ6 ሚሊዮኑ የትግራይ ህዝብ ውስጥ 40 ከመቶ አጣዳፊ ረሃብ ላይ ሲሆን፣ 400 ሺህ ሰዎች የከበደ የረሃብ ቸነፈር አፋፍ ላይ ናቸው። ለኢትዮጵያ መንግስት ድጋፍ እየሰጠች ያለችው ኤርትራ በዘገባዎች መሠረት ትግራይ ውስጥ በብዙ አስር ሺዎች የተቆጠሩ ኤርትራውያን ስደተኞች የተጠለሉባቸውን በርካታ ካምፖች አጥቅታለች። የመንግስታቱ ድርጅት የስደተኞች ኮሚሽን ቃል አቀባይዋ ሻቢያ ማንቱ መስሪያ ቤታቸው ባቀረበው ተማጽኖ የሚገኘው ገንዘብ ኢትዮጵያ ውስጥ በቀጠለው ሁከት ምክንያት ለተጎዱ ጥበቃና ሰብአዊ እርዳታ ለማቅረብ የሚውል መሆኑን አስረድተዋል። At least 60,000 internally displaced households will be assisted with shelter and emergency <laughs> የመጠለያ ና በአጣዳፊነት የሚያስፈልጉ ቁሳቁስ እርዳታ ይደረግላቸዋል። የተለዩ ችግሮቹ ያላቸውን ተረጂዎች ለመለየት እንዲሁም የጾታ ተኮር ጥቃቶች ሰለባዎችንም አገልግሎት ወደሚያገኙበት ቦታ ለመምራት አሁን ባሉት ከስድሳ የሚበልጡ ጣቢያዎች ላይ ተጨማሪ የጥበቃ ጣቢያዎችንም እናቋቁማለን። ወደ መኖሪያቸው ለመመለስ የሚፈልጉ ሰባ አምስት ሺህ ተፈናቃይ ቤተሰቦች ወደ ቀያቸው ለመመለስ ድጋፍ እናደርግበታለን። የዩኤንኤችሲአር ቃል አቀባይ ጨምረውም መስሪያ ቤታቸው ወደ ምስራቅ ሱዳን ለተሰደዱ በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች ጥበቃና እርዳታ እንደሚሰጥ ገልጸዋል። መጠለያዎችን መገንባት፣ የጤና ጥበቃና የትምህርት አገልግሎቶችን ማጠናከር ከሚያስፈልጉት አጣዳፊ የእርዳታ ስራዎች መካከል የሚጠቀሱ መሆናቸውንም ነው ቃል አቀባይዋ ያወሱት። ለከበደ ድንጋጤና ጭንቀት ወይም አካላዊ ጉዳት ለተጋለጡት የማህበራዊና የአእምሮዊ ጤና አገልግሎቶችን እናጠናክራለን ሲሉም አክለው ገልጸዋል። ጨምረውም ሲናገሩ ኢትዮጵያውያን ወደ አጎራባች ጅቡቲ፣ ኬንያ፣ ሶማሊያ እና ደቡብ ሱዳን በብዛት የሚሰደዱበት ሁኔታ ቢፈጠር መርጃ እንዲሆን በማሰብ 16 ሚሊዮን ዶላር ተመድቦ ተቀምጧል ብለዋል። ዘጋቢዎቻችንን እናመሰግናለን። ተከታዩ ዘገባችንም የስደተኞችን ጉዳይ የሚዳስስ ሆኖ ከሰሞኑ ቀውስ ወደ ተባባሰባት ዩክሬን ይወስደናል። የሩሲያ ወረራ ከተጀመረ አንስቶ አንድ ሚሊዮን ተኩል በላይ ዩክሬናውያን ወደ ጎረቤት ሀገሮች ተሰደዋል። ይህ አውሮፓን ከሁለተኛው ዓለም ጦርነት በኋላ በፍጥነት የጨመረውን ከፍተኛ የስደተኞች ቀውስ እንድታስተናግድ አድርጓታል። ዘጋቢያችን ዘጋቢያችን ሄነሪ ሪጅዌል ከፖላንድና ዩክሬን ድንበር ላይ ሆኖ ያደረሰንን ዘገባ ደረጀ ደስታ ያቀርበዋል። በዚህ ስፍራ ከዩክሬን ተፈናቅለው የወጡ ስፍር ቁጥር የሌላቸው ሰብአዊ ፍጡራን እንደ ሰመመን ያለው የፒያኖ ሙዚቃ የሰላም መልዕክት በማስተላለፍ ይቀበላቸዋል። ይህ ለአፍታም ቢሆን በሩሲያ ከደረሰባቸው ስቃይ እንዲዘናጉ ያደርጋቸዋል። ወረራው ከተጀመረ ጀምሮ አንድ ሚሊዮን በላይ ዩክሬናውያን ወደ ፖላንድ ተሰደዋል። ይህ ከየትኛውም አገር ትልቁ ቁጥር ነው። ዩክሬናውያን እየተስተናገዱ ያሉት በአብዛኛው በአውሮፓውያኑ አጎራባቾቻቸው ነው። ብዙዎቹ አዳዲስ ስደተኞች ከድንበሩ ወደ ማስተናገጃ ጣቢያቸው በአውቶቡስ ይወሰዳሉ። አንዳንዶቹ በፖላንድ የሚያርፉበት ቤተሰብ ወይም ወዳጅ ይኖራቸዋል። አብዛኞቹ ግን የሚሄዱበት የላቸውም። እዚህ ከድንበሩ አቅራቢያ ባለችው ሽመሽል እየተባለች በምትጠራው የፖላንድ ከተማ ባለው ትምህርት ቤት ውስጥ አልጋ ይሰጣቸውና በዚያ እንዲያርፉ ይደረጋል። እስካሁን ድረስ ድንበር አቋርጠው የሚመጡ እነዚህ ሁሉ ቁጥር ስፍር የሌላቸው ስደተኞችን ፖላንድ ማስተናገድ መቻሏ አስደናቂ ሆነዋል። ይሁን እንጂ ግን በአስር ሺዎች የሚቆጠሩ ስደተኞች እየጎረፉ ባሉበት ሁኔታ ይህን እስከ መቼ ድረስ ትቀጥልበታለች የሚለውም አሳሳቢ የሆነ ነው። ለምሳሌ ከዩክሬን የተሰደዱት የቬኛ ከአራት ልጆቻቸው ጋር ገና መድረሳቸው ነው። ሁኔታውን እንዲህ ይገልጹታል። ባለቤቴ ያለው ዩክሬን ውስጥ ነው። እንዲወጣ አልፈቀዱለትም። የአስራ ስምንት ዓመት ልጄም እንዲሁ ለውትድርና መመዝገብ ነበረበት። ስለዚህ ተለያይተናል። በጎ ፈቃደኞች መጥተው ወዴት መሄድ እንዳለብን በመምራት ስራ ያለበትን ቦታ ያሳዩን። እኛ መስራት እንጂ የማንም ጥገኛ መሆን አንፈልግም። ቢያንስ የሆነ ቦታ እንኳን አንድ ጥቅም መስጠት ይኖርብናል። በመቶዎች የሚቆጠሩ ስደተኞችን ለማስተናገድ ሁሉ ነገሩን ለስደተኞች መጠለያነት አሳልፎ የሰጠው ትምህርት ቤት ርዕሰ መምህር ማልጎራዛታ ዚዮበር እንዲህ ይላሉ። ከሁሉ የከፋው ነገር ሚኒባሱ በሌሊት መጥቶ የአራትና የአምስት ዓመት ህጻናትን ማሳፍር ማሳፈር ሲኖርብን ነው። ይህ በጣም ልብ የሚነካና ማንም ሰው ሊያስተናግደው የሚችለው ስቃይ አይመስለኝም። እኛ ግን ልናደርገው ይገባናል። ምክንያቱም ጠንካሮች ሆነናል። ይህ ጥንካሬያችን እስከ መቼ እንደሚዘልቅ ግን አናውቅም። ለማንኛውም ይህ ብርታታችን አብሮን እስካለ ድረስ እናግዛለን። እዚያ አጠገብ ያለ ሌላ የባህል ማዕከልም እንዲሁ ጊዜያዊ መጠለያ ሆኗል። በከተማይቱ ካሉ ነዋሪዎችና የንግድ ድርጅቶች ለስደተኞች በተበረከቱ የእርዳታ ቁሳቁሶች ተሞልተዋል። ስደተኞች ስለሚገኙበት ሁኔታ የአካባቢው የፖለቲካ ሰው ዛኑዝ ዛፖታኪ እንዲህ ይላሉ። መጀመሪያ ላይ ስደተኞቹ ተደናግጠው ነበረ። ስለደረሰባቸው፣ ስላመለጡትና እየተደረገ ስላለው ሁሉ ነገር ድምፃቸውን ከፍ አድርገው መናገር ወይንም መጮህ ይፈልጋሉ። የኋላ የኋላ ግን ዝግ እያሉ እየበረዱ ሲመጡ እውነታውን ተቀብለው መኖር ያለባቸው መሆኑ ይገባቸዋል። በዩክሬንና ፖላንድ መካከል ያለው ታሪካዊ ትስስር በዚች የድንበር ከተማ ሽመሽል ውስጥ ስር የሰደደ ነው። በከተማይት ውስጥ ባለው የግሪክ ካቶሊክ ቤተ ክርስቲያን ለዩክሬናውያን ባለፈው እሁድ የጸሎት አገልግሎት ተካሂዷል። የጸሎት ሥነ ሥርዓቱ በመላው ፖላንድ በቀጥታ ተሰራጭቷል። ብዙዎቹ ዩክሬናውያን ስደተኞች በሳምንታት ውስጥ ወደ አገራቸው እንደሚመለሱ ተስፋ ያደርጋሉ። ይህ እንደ ተራራ የገዘፈው ጭጋግ በቅርቡ እንደሚለቅም ይሰማቸዋል። ይሁን እንጂ ወደ ኋላ ጥለውት በመጡት አገራቸው የሚመለከቱት ውድመትና ሞትን ነው። ያ ተስፋቸውን እያጠፋ ይመስላል። እያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ መሰናዷችንን ነው። አሁን የመጀመሪያውን ምዕራፍ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። ከዛ በፊት አንድ ማስታወቂያ ሰምተን እንመለስ። የአፍሪካ ቅርጫት ኳስ ሊግ ቢኤኤል ሁለተኛ ዓመት ግጥሚያዎች ተጀምረዋል። ከታሪካዊው የመጀመሪያ ዓመት በኋላ በመላ አፍሪካ በየሀገሮቻቸው ቻምፒዮን የሆኑ 12 ቡድኖች ለያዝነው 2022 የአውሮፓውያኑ ዘመን የቢኤኤል ሻምፒዮና መፋለም ጀምረዋል። ግጥሚያዎቹ ከየካቲት 26 እስከ ግንቦት 2 2014 ዓ ም ይካሄዳሉ። የአፍሪካ ቅርጫት ኳስ ሻምፒዮናን በአሜሪካ ድምፅ ይከታተሉ። 54 ሀገሮች፣ 12 ቡድኖች፣ አንድ አህጉር፣ አንድ አሸናፊ። ግጥሚያው ተጀምረዋል። የሁለተኛው አጋማሽ የመጀመሪያ ቅንብራችን ሳምንታዊው ሐኪሞን ያማክሩ መሰናዳችን ነው። ሐኪሞን ያማክሩ ለምሽቱ ትኩረት ያደረገበት ጭብጥ ኮቪድ-19 ወረርሽኝ የመዛመት ፍጥነቱን መቀነስ እያሳየ ባለበት ዩናይትድ ስቴትስ ካሁን ቀደም ተፈጻሚ የነበሩ እገዳዎች እየተነሱ መሆናቸውን ውሳኔ ፋይዳውን ይመለከታል። በተጨማሪም አንድ የፕሮግራሙ ዘወትር ተከታታይ መሆናቸውን የገለጹ አድማጭ ከኒውዚላንድ ላደረሱን ጥያቄም የተሰጠ የባለሙያ ማብራሪያ ይዘናል። ለትንታኔው በፕሮግራሙ በተደጋጋሚ ቀርበው ሙያዊ ተሳትፎ ከሚያደርጉት ባለሙያዎች መካከል አንዱ የሆኑት የጽኑ ሕሙማን ሕክምና አዋቂው ዶክተር አሰፋ ጅጃውን መኮንን ተመልሰዋል። አሉላ ከበደን ያነጋገራቸው ዶክተር አሰፋ በድጋሚ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። አሉላ ዛሬም አንድ ከአድማጭ የደረሰን አንድ ደግሞ የዜና ዘገባን መሰረት ያደረገ ጥያቄ አለን። የኮቪድ-19 ተለዋዋጭ ዜና ቢያንስ ክትባቱ እንደ ልብ ባለበት አካባቢ መልካም የሚሰኙ የሚያበረታቱ ተስፋ የሚሰጡ ሁኔታዎች ያሉ ይመስላል። ነገር ግን ዛሬም ጥያቄዎች አሉና በወረርሽኙ ክፉኛ ተጠቅታ የነበረችው የኒውዮርክ ከተማ ቤት ውስጥ የሚከናወኑ የንግድ ልውውጦች ምግብ ቤቶችን ጨምሮ ተገልጋዮች የጸረ ኮቪድ ክትባት መውሰዳቸውን የሚያሳዩ ማስረጃዎች እንዲያቀርቡ እንዲጠየቁና ማቅረብ ሲችሉ ብቻ እንዲስተናገዱ የሚል ጥብቅ ግዴታ ወይም ደንብ በመደንገግም ቀዳሚዋ ነበረች። አሁን ግን ያ ሊለወጥ ነው። እንደ ዜና ዘገባው የወረርሽኙን ስርጭት መጠን ወይም ፍጥነት የሚያሳዩ አሃዞች ማሽቆልቆል ወይም መቀነስ አሁን በያዝነው መንገድ የሚቀጥል ከሆነ ነው ያሉት የከተማይቱ ከንቲባ ኤሪክ አዳምስ። ከነገ ሳምንት ሰኞ አንስቶ ግዴታው ይነሳል ነው ያሉት። ዶክተር አሰፋ ለመሆኑ ይህ እርምጃ ወረርሽኙም ጨርሶ የመጥፋት አዝማሚያ ሳያሳይ ረዥም ጊዜ የወሰደው ወረርሽኝ የፈጠረው መሰላቸት ነው፣ በንግድ እንቅስቃሴዎች ላይም የፈጠረው ጫና መኖሩ ይታወቃልና፣ የፖለቲካ ግፊት ነው ወይስ ተጨባጭ ሳይንሳዊ መሰረት ይኖረው ይሆን? በዚህ ብንጀምር ነው የኒውዮርክ ውሳኔ። አንደኛ ኒውዮርክ ውስጥ በጣም ከፍተኛ የክትባት መዳረስ አለ። አንድ ሱ ነው። ሁለተኛ እንደተባለው እንግዲህ የፖለቲካ ሰዎች የሚወስኑት ውሳኔ ኢኮኖሚንም ግንዛቤ ውስጥ ያስገባል። ነገር ግን ምንድን ነው አሁን ማየት ያለብን? ይሄ ህመም፣ ወረርሽኝ ከመሆን አብሮን የመኖር አይነት ጸባይ በሚያሳይበት ጊዜ፣ ቁጥሩ የህብረተሰብን የቀን ቀን ህይወት የማይረብሽ በሆነበት ጊዜ ይሄ ኢንደሚክ የምንለው አብሮ የሚኖር ወደሱ አይነት ነገር የመቀየር ስርጭት ሲያሳይ አሁንም ያልተከተበ ሰው ካለ ኮቪድ ቢይዘው ለጠና መዳረጉ አይቀርም። የፖለቲካ ውሳኔዎች የሚወሰኑት ህብረተሰብን በሙሉ የሚያናጋ ነገር አይደለም አሁን ያለበት ደረጃ በሚል ነው። ይሄ ግን በእያንዳንዱ ሰው ህይወት ላይ መተርጎም ያለበት ያልተከተበ ሰው አሁንም ዘና ብሎ ያለምንም ጥንቃቄ እንደ ልቦ መንቀሳቀስ አለበት ማለት አይደለም። ስለዚህ ይህን ከሁለት ከፍሎ ማየት ያስፈልጋል። እንዲያውም ይህን ውሳኔ አንዳንድ ሰዎች ያሉት ሰላም በሌለበት ሰላምን የማወጃ አይነት ሊሆን ይችላል። ትንሽ ከፍ ያለ በጣም ኦቨር ኮንፊደንስ የተሰማበት አይነት ሊሆን ይችላል ብለዋል። ግን ኒውዮርክ ደግሞ ይሄን በሚመለከት አብረው ያደረጉት ነገር ምንድን ነው? በየቀኑ የዚህም ስርጭት መከታተል እና የተወሰነ ቁጥሮች ሲያልፍ ደግሞ ወደኋላ መመለስ ሊያስፈልግ እንደሚችልም እዚሁ ውሳኔ ውስጥ አስገብተዋል ማለት ነው። ስለዚህ አሁንም ውሳኔዎች ሎካል ስለሚሆኑ ከየቦታ ቦታ ስለሚለያዩ ያልተከተበ ሰው ግን ለዚህ በሽታ ተጋላጭ ነው፣ ሕይወቱ ሊያልፍ እንደሚችል ማወቅ አለበት እና መከተብ ያስፈልጋል። ግዴታ የመከተብን ማረጋገጫ ሳይ በመባል ምክንያት አይደለም ያ ውሳኔ መወሰን ያለበት። ዶክተር አሰፋ ቀደም ብዬ እንደጠቆምኩት ከአድማጭ የደረሰን ጥያቄም አለ። የዘወትር አድማጫችሁ ነኝ ይላሉ፣ ከኦክላንድ ኒውዚላንድ። ጥያቄያቸውን በኢሜይል አማካኝነት ማምሻውን የላኩልን አድማጫችን ሁለቱንም የኮቪድ ክትባትና የማጠናከሪያውን ጭምር ወስጄ ለኮቪድ ግን ተጋላጭ ሆኛለሁ ይላሉ። ከዚህ ቀደም በተደጋጋሚ በሰራናቸው ፕሮግራሞች ክትባቱን መውሰድ ቢጋለጡም የብረታን ላይሆን እንደሚችል ተወያይተንበታል። አድማጫችንም በእርግጥ ስሜቱ ከተራ ጉንፋን የተለየ አይደለም። የኔ ጥያቄ ከዚህ በኋላስ በኮቪድ የመያዝ ዕድል ይኖረኛል ወይ የተደረገ ጥናት ካለ ከክትባት በኋላ በመትዮሽ ስንተኛ ይሆናል በድጋሚ የመያዝ ዕድል ይላሉ ባለሙያ አነጋግረህ መልሱን ብታሰማኝ የብዙዎች አድማጮች ጥያቄ ይመለሳል ብዬ አስባለሁ ይላሉ ቀደም ብዬ አስተዋወቅኳቸው አበበ ታፈረ የተባሉት አድማጫችን ከኦክላንድ ኒውዚላንድ እንግዲህ ደጋግመንም ብናነሳው ድጋሚ የመያዝ ክትባቶችን ማጠናቀው ከአሁን ቀደምም ከክትባቶች በኋላ ለወረርሽኙ ተጋልጠውም አሁንም የመያዝ ዕድል ይኖራቸዋል ወይ? አዎ እንግዲህ ምንድነው የክትባቱ ስኬት የምንለው ኢንፌክሽን አለመያዝ አይደለም። የክትባቱ ስኬት ቢዘን የጸና ህመም አይደለም፣ ሆስፒታል አይወስደንም፣ ሳምባችን አይጎዳም፣ ለህይወት እልፈታ በቃም ማለት ነው። ስለዚህ አንዱንም ሁለቱንም ማጠናከሪያውን ወስዶ አሁንም ለኢንፌክሽን መጋለጥ ሊኖር ይችላል፣ ግን እንደተባለው ልክ እንደሳቸው እንደሆነላቸው ቀልል ያለ ሆኖ ያልፋል ማለት ነው። ወደፊትም አሁን የወደፊቱን እንግዲህ ምንድነው የዚህ የኮሮና ቫይረስ ኢሚኒቲ መከላከያ አሁንም የሚቆየው ምናልባት አነስ ያለ ጊዜ ሊሆን ይችላል። ወደፊት የመጋለጥ እድል ሊኖራቸው ይችላል። ለዚህ ነው አንዳንዴ አራተኛ ክትባትም ሊያስፈልግ ይችላል የምንለው ወደፊትም ምናልባት በየአመቱ ሊያስፈልግ ይችል ይሆናል። ነገር ግን አሁንም ተከትቦ የቆየ ሰው ብዙ ጊዜ ቀለል ያለ ህመም ነው የሚሆንለት። ሌላ ግን ከዚህ ጋር በደንብ ማስተዋል ያለብን ተከተብን ማለት ደግሞ ምናልባት መከላከያ ሰራን ላይሆን ይችላል። በተለይ አንዳንድ ሰዎች የማይታወቅ የኢሚዩኒቲ የመከላከያ ችግር ያለው ህመም ሊኖራቸው ይችላሉ። ለምሳሌ የደም ካንሰር ገና ያልታወቀ ሊኖር ይችላል። ኢሚኒቲ መስራት የማይችል ሰው ሊሆን ይችላል። እንደዚህ አይነት ሰው ተከትቦም መከላከያ ላይ ስራ ስለሚችል አሁን እንግዲህ ምንድን ነው ለእነሱ ሁሉ አዳዲስ ደግሞ አንቲቦዲ የምንለው ሽልድ ይሄ መከላከያ የምንለው ቀድሞ የሚሰጣል። ለስድስት ወር፣ ለሰባት ወር፣ ለስምንት ወር ሊቆይ የሚችል መከላከያ መስራት ካልቻሉ ሊጋለጡ ቢችሉ ያን ቀድሞ የመስጠት ማለት ነው። አሜሪካን ሀገር ለምሳሌ በዚህ ኢንስቲትዩሽን በምንለው በነርሲንግ ሆሞች ለሚኖሩ አረጋውያን መሰጠት የተጀመረው ማለት ነው። እንደሱ አይነት ምን ሊያስፈልግ ይችላል ዶክተር አሰፋ? በሚቀጥሉት ፕሮግራሞች መልሰ እናገኘታለን። ለአሁኑ ለጊዜው አመሰግናለሁ እግዜር ይስጥልኝ እግዜር ይስጥልኝ አለና፣ አድማጮች ለምሽቱ የመጨረሻ ቅንብር አድርገን የያዝነው ስፖርት ነው። ሁለተኛው የአፍሪካ ቅርጫት ኳስ ሊግ በሴኔጋል ዳካር ተጀምሯል። በዚህ ውድድር እስካሁን ስለተካሄዱ ጨዋታዎች ሊያጋራን ሀብታሙ ስዩም ተከታዩን አሰናርቷል የአፍሪካ ቅርጫት ኳስ ሊግ ሁለተኛ ምዕራፍ በሴኔጋል ዳካር ተጀምሯል። 12 አገራትን የወከሉ ቡድኖች የአሸናፊነቱን ክብር ለማግኘት ስፖርታዊ ፍልሜዎች አድርጋሉ። ቅዳሜ ዕለት በመክፈቻው ቀን የጊኒው ሴዶ ለጋሲ አትሌቲክ የሴኔጋሉን የዳካር ዩኒቨርሲቲ ቡድንን 85 ለ71 በሆነ ውጤት ድል አድርጓል። ትናንት በተደረጉ ጨዋታዎች የሩዋንዳው ኢነርጂ ቡድን የሞሮኮው ኤኤስ ዴሳሊን 91 ለ87፣ የቱኒዚያው ዩኤስ ሙኒስራኒ ደግሞ የሞዛምቢኩን ሲኤፍ ቤራን 77 ለ71 ረትተዋል። ሶስት ወራትን በሚፈጀው በዚህ የውድድር ምዕራፍ 38 ግጥሚያዎች ይደረጋሉ ውድድሮቹ የሚደረጉት ደግሞ በሦስት የአፍሪካ ከተሞች ነው ቡድኖቹ የሳሐራና የናይል ቡድኖች ተብለው ተከፍለዋል እስከ አውሮፓውያኑ ታህሳስ 15 ቀን ድረስ ከጊኒ ሞሮኮ ሞዛምቢክ ሩዋንዳ ሴኔጋልና ቱኒዚያ የተውጣጡት ቡድኖች እርስ በርሳቸው ዳካር ሴኔጋል ላይ ይፎካከራሉ። እነዚኞቹ የሰሐራን ቡድን የሚወክሉ ናቸው። ከአውሮፓውያኑ ሚያዚያ ዘጠኝ በሚጀምረው የናይል ቡድን ፉክክር ደግሞ ግብፅ ካይሮ ላይ አንጎላ፣ ካሜሮን፣ ዲያር ኮንጎ፣ ራሷ ግብፅ፣ ደቡብ አፍሪካና ደቡብ ሱዳንን የሚወክሉ ክለቦች ይፋለማሉ። ከሁለቱ አበይ ቡድኖች ባለድል የሚሆኑ አራት አራት ቡድኖች ደግሞ በተራቸው ከአውሮፓውያኑ ግንቦት 21 እስከ 28 የጥሎ ማለፍና ፍጻሜ ጨዋታቸውን በሩዋንዳ ኪጋል ያደርጋሉ። የአፍሪካ ቅርጫት ኳስ ሊግ የአሜሪካ ብሔራዊ ቅርጫት ኳስ ማኅበርና ዓለም አቀፍ ቅርጫት ኳስ ፌዴሬሽን የጋራ መርሃ ግብር ሲሆን ተቋማቱ የእግር ኳስ ተወዳጅነት ባየለበት ሀገር ውስጥ የቅርጫት ኳስ ተወዳጅ ቁልፍ ስፖርት እንዲሆን ለመስራት አቅደዋል። ከዚህ በተጨማሪ ይህ የስፖርት አውድማ አዳዲስ ወጣት ከዋክብት የሚፈልቁበት እንዲሆን ይፈለጋል። የአፍሪካ ቅርጫት ኳስ ሊግ ተወካይ እንደሚናገሩት በአሜሪካ ብሔራዊ ቅርጫት ኳስ ማኅበር ውድድር ውስጥ ከሚሳተፉ ተጫዋቾች መካከል ሃምሳው አፍሪካ ውስጥ የተወለዱ ናቸው አሊያም ደግሞ ቢያንስ አንደኛው ወላጃቸው አፍሪካዊ ነው። የአፍሪካ የቅርጫት ኳስ ሊግ በየዕለቱ በአሜሪካ ድምፅ የእንግሊዝኛው ጣቢያ በቀጥታ ይተላልፋል። በአሜሪካ ድምፅ ገጾች ደግሞ ስለ ውድድሩ የሚናገሩ ትኩስ መረጃዎች ይሰራጫሉ። በዚሁ ሌሎች የሀገር ውስጥና የውጭ ስፖርታዊ ወሬዎች የተካተቱበት ሳምንታዊ የስፖርት መሰናዷችን እናልፋለን። ኬኔዲ አባተ በዓለም አትሌቲክስ የወርቅ ደረጃ ባለውና የካቲት 23 በስፔን ማድሪድ በተለያዩ ርቀቶች በተካሄደ የዓለም የቤት ውስጥ ቱር ውድድር ኢትዮጵያውያን አትሌቶች አሸንፈዋል። በወንዶች 3000 ሜትር አትሌት ሰለሞን ባረጋ ውድድሩን 7 ደቂቃ ከ34 ሰከንድ ከ03 ማይክሮ ሰከንድ በሆነ ሰዓት በማጠናቀቅ አሸናፊ ሲሆን፣ ለሜቻ ግርማ በ73709 ሁለተኛ ወጥቷል። በሴቶች 1500 ሜትር ደግሞ አትሌት ጉዳፍ ጸጋይ በ35738 የቦታውን ሮሰን ጭምር በማሻሻል አሸናፊ መሆን ችላለች። በዚህ ውድድር ሂሩት መሸሻ አራት ዜሮ ሁለት ከሀያ ሁለት በሆነ ሰዓት በመግባት ሁለተኛ፣ አትሌት ፍሬዌኒ ሀይሉ ደግሞ በአራት ዜሮ ሶስት ሰላሳ ስምንት ሶስተኛ ደረጃን በመያዝ ውድድሩን አጠናቀዋል። በቱር ውድድሩ ባስመዘገቡት ድምር ውጤት አትሌት ለሚቻ ግርማ በሶስት ሺህ ሜትር አትሌት ጉዳፍ ጸጋይ ደግሞ በ ሺህ አምስት መቶ ሜትር በቤልግሬድ ለሚደረገው የዓለም የቤት ውስጥ ሻምፒዮና በቀጥታ ማለፋቸውን የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። በሌላ ዜና በደቡብ አፍሪካ ለቤሃ በተካሄደ የ50 ኪሎ ሜትር የጎዳና ላይ ውድድር በሴቶች ኢትዮጵያዊቷ አመለወርቅ ፍቃዱ አሸንፋለች። አትሌት አመለወርቅ ርቀቱን ያጠናቀቀችው በ3 ሰዓት ከ04 ደቂቃ ከ58 ሰከንድ ሲሆን ሁለተኛ ከወጣችው ኬንያዊት አትሌት ሼልሚት ሙሪኪ በአራት ደቂቃ ያህል ቀድማ ነው የገባቸው። በወንዶች ምድብ ደግሞ ደቡብ አፍሪካዊው ስቴፈን ሞኮካ በሁለት ሰዓት ከ40 ደቂቃ ከ13 ሰከንድ የርቀቱን ክብረ ወሰን በመስበር አሸንፏል። ከሩሲያ ጋር የተያያዙ ስፖርታዊ መረጃዎችን ስንመለከት በቀዳሚነት የቤጂንግ ፓራሊምፒክ ውድድርን እናገኛለን። ከቤጂንግ 2022 ፓራሊምፒክ ውድድር የታገደው የሩሲያ ፓራሊምፒክ ኮሚቴ ቡድን ወደ ሞስኮ ተመለሰ። ሩሲያ በዩክሬን ላይ ፈጽማለች በተባለው ወረራ ምክንያት ከስፖርቱ ዓለም የሚደርስባት ማዕቀብና የእገዳ እርምጃ ቀጥሏል። የሩሲያ ፓራሊምፒክ ኮሚቴ ቡድንም በመካሄድ ላይ ካለው የቤጂንግ 2022 የክረምት ፓራሊምፒክ ጨዋታዎች ታግዶ ወደ ሞስኮ ተመልሷል። ዓለም አቀፉ የፓራሊምፒክ ኮሚቴ አይፒሲ የሩሲያና የቤላሩስ አትሌቶች በቤጂንግ የፓራሊምፒክ ጨዋታዎች ላይ እንዳይወዳደሩ ካገደ ከቀናት በኋላ ሰባ አንድ አትሌቶችን የያዘው የሩሲያ ቡድን ወደ አገሩ መመለሱን የሩሲያ ዜና ወኪል ታስኖ የዘገበው የሩሲያና የቤላሩስ አትሌቶች በቤጂንግ 2022 በገለልተኝነት እንዲሳተፉ በዓለም አቀፉ የፓራሊምፒክ ኮሚቴ ተፈቅዶላቸው የነበረ ቢሆንም የተለያዩ ሀገራት ብሔራዊ ፓራሊምፒክ ኮሚቴዎች የተቅ ዘመቻ ማድረጋቸው ድርጅቱ ከ17 ሰዓታት በኋላ የመጀመሪያ ውሳኔውን እንዲቀይር አስገድዶታል። እንደ ሩሲያው የዜና ወኪል ታስ ዘገባ ከሆነ ከውድድሩ የታገደው የሩሲያ ፓራሎምፒክ ኮሚቴ ቡድን አትሌቶች በዛንግጂያኮ ከሚገኘው የፓራሎምፒክ መንደር ሲነሱ የሩሲያ ብሔራዊ መዝሙርን እየዘመሩ ነበር። አለም አቀፉ የኦሎምፒክ ኮሚቴ አይኦሲ የሩሲያው ፕሬዚደንት ቭላዲሚር ፑቲን ልዩ ወታደራዊ ዘመቻ ባሉት የዩክሬን ወረራ ምክንያት ምክንያት የሩሲያና የቤላሩስ አትሌቶች በትላልቅ ውድድሮች ላይ እንዳይሳተፉ አለም አቀፍ ፌዴሬሽኖች እርምጃ እንዲወስዱ ከመከረ በኋላ በርካታ እርምጃዎች መወሰዳቸው ይታወቃል። ፊፋ፣ የአለም አትሌቲክስ፣ የአለም ቦክስ ፌዴሬሽንና የአለም ጎልፍ ፌዴሬሽን በሩሲያና ቤላሩስ ላይ እገዳ ከጣሉ ተቋማት መካከል ጥቂቶቹ ናቸው። አለም አቀፉ የጁዶ ፌዴሬሽን ፕሬዚደንት ፑቲንንና የጁዶ ስልጠና አጋራቸውን አርካዲ ሮተንበርግን በተቋሙ ካላቸው ሁሉም ኃላፊነት በቋሚነት አገደ። የሩሲያው ፕሬዝደንት ቭላዲሚር ፑቲንና ኦሊጋርክ አርካዲ ሮተንበርግ ከአለም አቀፉ የጁዶ ፌዴሬሽን አይጄኤፍ ኃላፊነታቸው እንዲነሱ መደረጋቸውን ተቋሙ በትናንትናው እለት አስታውቋል። አይጄኤፍ ሩሲያ የፈጸመችውን ያልተጠበቀ ጥቃት ተከትሎ ባለፈው ሳምንት ፑቲንን ከተቋሙ የክብር ፕሬዝደንትነት በ በጊዜያዊነት ማገዱ የሚታወስ ነው። አሁን ታዲያ እገዳውን በቋሚነት በማጽናት ተጨማሪ እርምጃ ወስዷል። የአይጄኤፍ ስራ አስፈጻሚ ኮሚቴ አባልና እንደ ጎርጎሮሳውያኑ ከ2013 ጀምሮ የተቋሙ ልማት ስራ አስኪያጅ የነበሩት ሮተንበርግም ከኃላፊነታቸው ተነስተዋል። አብዝተው የሚወዱት የጁዶ ስፖርት የክብር ፕሬዝደንትና አምባሳደር ሆነው የተሾሙት በጎርጎሮሳውያኑ በ2008 ነበር። ፕሬዝደንቱ በተቋሙ በነበራቸው የኃላፊነት ዘመን በ2014 በቼሊያ ቢኒስክ እና በ2017 ደግሞ በቡዳፔስት በተካሄዱት ሁለት የአይጄኤፍ የዓለም ሻምፒዮናዎች ላይ እንዲሁም በ2012 የለንደን ኦሎምፒክ በነበረው የጁዶ ውድድር ላይ ታድመዋል። ሩሲያዊው የጂምናስቲክ ስፖርተኛ ኩሊያክ ከዩክሬን ጦርነት ጋር በተገናኘ ምልክት ማሳየቱን ተከትሎ የቅጣት እርምጃ ይጠብቀዋል ተባለ። ሩሲያዊው የጂምናስቲክ ተጫዋች ኢቫን ኩሊያክ በዶሃው የዓለም አቀፉ የጂምናስቲክ ፌዴሬሽን የዓለም ዋንጫ ላይ ሩሲያ በዩክሬን ላይ የፈጸመች ነው የተባለውን ወረራ የሚደግፍ የሚመስል ምልክት ያለበት ልብስ መልበሱን ተከትሎ የዲሲፕሊን እርምጃ እንደሚወሰድበት ተገልጿል። ኩሊያክ ከትናንት በስቲያ ቅዳሜ እለት በወንዶች ግጅት መድረክ ላይ ዜድ የሚል ፊደል ልብሱ ላይ አሳይቷል። በዩክሬን እየተካሄደ ባለው ጦርነት ደግሞ በሩሲያ ወታደራዊ ተሽከርካሪዎችና መድፎች ላይም ዜድ ፊደል ትገኛለች። የሩሲያ መከላከያ ሚኒስትር ዜድ ፊደል የድል ምልክት እንደሆነች መናገራቸውን ዘገባዎች አመልክተዋል። ሩሲያዊው ጂምናስት ኩሊያክ የዜድ ፊደል የታተመበት መለያውን እንደለበሰ ውድድሩን ካሸነፈው ከዩክሬናዊው አትሌት ኢሊያ ኮፍቱን ጋር በመድረኩ ላይ ቆሞ ታይቶም ነበር። በዚህም ዓለም አቀፉ የጂምናስቲክ ፌዴሬሽን በሩሲያዊው የጂምናስቲክ ስፖርተኛ ኢቫን ኩሊያክ ላይ የጂምናስቲክ ሥነ ምግባር ፋውንዴሽን የዲሲፕሊን ክስ እንዲመሰርት አድማጮች ለምሽት የያዝናቸው ዝግጅቶች ተጠናቀቁ። ከአቀናባሪ ኤልያስ አስማረ እንዲሁም ዋና አዘጋጅ ጽዮን ግርማ ጋር ሳስተናግዳችሁ ያመሸሁት ስምንሽ ቆየ ነበርኩ። አብራችሁን ስለነበራችሁ እናመሰግናለን። ሰላም ደህና